the voice of America የፌዴራሉ የመጀመሪያ ደረጃ ፍርድ ቤት ቦሌ ምድብ ሶስተኛ ችሎት የቀድሞን የአንድነትና ለዲሞክራሲ ለፍትህ ፓርቲ አመራር አባል አቶ ዳንኤል ሽበሽንና ጋዜጠኛውን ኤልያስ ገብሩን ዛሬ በነጻ አሰናበተ። ፍርድ ቤቱ በተሻረ የሕግ ድንጋጌ ሊከሰሱም ሆነ ሊቀጡ አይገባም ነው ያለው። መለስካቸው አምሃ ዝርዝሩን ይዟል። ፍርድ ቤቱ ዛሬ ለብይን በቀጠረው መሠረት መዝገቡ ባለፈው ክረምት መመርመሩን በመግለጽ ሁለቱም ተከሳሾች ማለትም አቶ ዳንኤል ሽበሽና አቶ ኤልያስ ገብሩ የአስቸኳይ ጊዜ አዋጁ የተሻረ በመሆኑ በተሻረ የሕግ ድንጋጌ ሊከሰሱም ሆነ ሊቀጡ ስለማይገባ በነጻ ተሰናብተዋል ሲል መዝገቡንም መዝጋቱን አስታወቀ። አቃቢ ህግ በግንቦት ወር 209 ዓ ም አቶ ዳንኤል ሽበሼንና አቶ ኤልያስ ገብሩን የአስቸኳይ ጊዜ አዋጁንና የአስቸኳይ ጊዜ አዋጁን ለማስፈጸም በኮማንድ ፖስቱ የወጣውን መመሪያ የተለያዩ ድንጋጌዎች በመጣስ ከሷቸው ነበረ። ከዚያም ባሻገር ክስ ሳይመሰረትባቸው ለአያሌ ወራት በእስር ቆይተው ነበረ። እዚሁ ፍርድ ቤት ክስ ተመስርቶባቸው እንደ ቀረቡም የዋስ መብታቸው ታግዶ እንደነበረና ለከፍተኛው ፍርድ ቤት አቤቱታ አቅርበው በዋስ መፈታታቸው አይዘነጋም። ይሁንና መጀመሪያም ክሱን ስትቃወሙ በተሻረ ድንጋጌ መከሰስ የለብንም ብላችሁ ተቃውማቸው አልነበረም ወይ የሚል ጥያቄ ልናቶ ዳንኤል ጠበቃ ለአቶ ሽብሩ በለጠ አቅርቤላቸው ነበረ። አዎ የወንጀል ህጉ መሠረታዊ መርሆች ላይ የወንጀል ህግ ወደ ኋላ ተመልሶ አይሰራም አንዱ ነበር እና ያንን አቅርበን ተከራክረን። በአቃቤ ህግ በኩል የቀረበው ክርክር ግን በወንጀል መርህ አንገዛም፣ ክሱ ሊቀጥል ይገባል የሚል ክርክር ነበር ምክንያቱም የአስቸኳይ ጊዜ አዋጁ ከወንጀል ህጉ በኋላ የወጣና የሚበልጥ ነው በማለት ወደኋላ ተመልሶ አይሰራም የሚለው የወንጀል ህግ መርህ እዚህ ላይ አይሰራም። ስለዚህ የተሻረም ቢሆን ሊቀጥል ይገባል ብለው ነበር ክርክር ያቀረቡት። አሁን ደግሞ ፍርድ ቤቱ በአሁኑ ብይን ያንን ያቀረብነውን መከራከሪያ በማጠናከር በፊት መመሪያው ነበር የተሻለው፣ አሁን ደግሞ በአጠቃላይ አዋጁ ስለተሻረ በዚህ ሁኔታ ክርክሩ ሊቀጥል አይችልም። የተከሰሱበት አዋጅ የተሻረ በመሆኑ በነጻ ስለሆነ ከብይኑ በፊት በዚሁ ፍርድ ቤት የተሰማው የአቃቢ ሕግ ብቸኛ ምስክር በዝግ ችሎት እንደነበረም ይታወሳል። መለስካቸው ካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ